በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ የዴሞክራሲ፣ የግጭቶችና የሰብአዊ እርዳታ ቢሮ ረዳት አስተዳዳሪ ሚስ ናንሲ ሊንድበርግ ባለፈው ሳምንት ማብቂያ በምስራቅ ኢትዮጵያ ያደረጉትን የሥራ ጎብኝት ሲያጠቃልሉ ለጋዜጠኞች በሰጡት ቃል ነበር ያስታወቁት። በድሬዳዋና በጅጅጋ ከተሞች አካባቢ አንዳንድ የገጠር ቀበሌዎችን እንደ ጎበኙ የተናገሩት ሊንድበርግ ድርቁ ያስከተለውን ጉዳት ጠቁመው የችግሩን ሁኔታ አብራርተዋል። በእነዚህ አካባቢ የሚኖሩት ሰዎችን ጠይቄያለሁ። ለመሆኑ ይህ ድርቅ ያደረሰባችሁ ጉዳት ምን ያህል ነው? ብዬ ጠይቄያቸዋለሁ። እና የአብዛኛው መልስ ቀዮቻቸውን ለቀው ለመሄድ አልተገደዱም። አንዳንዶቹ ከብቶቻቸውን አጥተዋል። ይሁንና ብዙዎቹ ልጆቻቸው አሁንም ጤነኞች ሆነው ትምህርት ቤት ይውላሉ። አንዳንድ የተመጣጠነ ምግብ እጥረት ቢኖርም በከፍተኛ ደረጃ የሚታይ አይደለም። እስካሁን ባለው ሁኔታ ይህን ድርቅ በአንጻራዊ መልኩ በጥሩ የማገገምና የማንሰራራት ሁኔታ እየተወጡት ይመስለኛል። የሚያሰጋቸው በሚቀጥሉት ሳምንታትና ወራት የሚጠበቀው ዝናብ ነው። ቀደም ሲል የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ከኢትዮጵያ መንግሥትና ከሌሎች አጋሮች ጋር ባከናወኑት መርሃ ግብር ምክንያት ቶሎ የማገገምና ችግር የመጋፈጥ ብቃታቸውን መጨመር አዝማሚያ አላቸው ብለዋል። እጅግ ለረጅም ጊዜ የኖረ ወይም የቆየ የምግብ ዋስትና ችግር ያለባቸው ማህበረሰቦች አሉ። ይሁንና በይበልጥ የምግብ ዋስትናቸውን ለማረጋገጥ የሚቻሉበትን ጎዳና ይዘዋል። ደግሞም በዚህ የሴፍትኔት መርሃ ግብር ምክንያት በቀውስ ደረጃ አልደረሱም። ይህ ከፍተኛ ስኬት ነው። የእለት የምግብ እርዳታ በሚሰጣቸውና በሴፍትኔት በታቀፉት ሰዎች መካከል ምን የሚታይ ልዩነት አስተውለዋል ለሚለው የጋዜጠኛ ጥያቄም ባለሥልጣኗ መልስ ሰጥተዋል። ያየሁት ትልቅ ልዩነት የተጎዱ ህጻናት የአመጋገብ ህክምና ከሚያገኙበት ክሊኒክ መካከል ወደ አንዱ ሄጄ የተመለከትኩት ነው። እና እዚያ ያየኋቸው ህጻናት በሙሉ በተመጣጠነ የምግብ እጦት የተጎዱ መሆናቸው አያጠራጥርም። እነዚህ ህጻናት የዕለት ድርሻ እርዳታ የሚቀበሉ እንጂ በሴፍቲኔት መርሃ ግብር የታቀፉ አልነበሩም። ድርጅታቸው የሚሰጠው እርዳታ ሊረዱ የሚገባቸው ሰዎች ተነፍገው ለማይገባቸው ሊሰጥና የፖለቲካ መሳሪያ የሚሆንበት አጋጣሚዎች ሊፈጠሩ እንደሚችሉ ያወሱት ሊንበርግ፣ ይህ እንዳይፈጸም ድርጅታቸው በጥንቃቄ እንደሚሰራም አስረድተዋል። ባለስልጣኑ አክለውም የዩኤስ ዓለም አቀፍ የልማት ተራዶ ለአሜሪካ ሕዝብና ኮንግረስ ተጠያቂነት እንዳለበት ከተዋዋሪዎቹም ተመሳሳይ ተጠያቂነትን እንደሚጠብቅ አረጋግጠዋል። በጉብኝቴ ላይም ከዚህ የሚቃረን ነገር አላየሁም ብለዋል። በኢትዮጵያ የሚቀርበውን እርዳታ አሰጣጥን በተመለከተም የሚከተለውን ብለው ነበረ የዓለም የምግብ ፕሮግራም ከኢትዮጵያ መንግስት ጋር የዕልር ድርሻ እርዳታም ሆነ የሴፍቲነት መርሃ ግብርን እርዳታ ለመቀበል የሚያበቁ መመዘኛዎችን ለመመልከትና ለመቅረጽ አብረው እንደሚሰሩ ተረድቻለሁ፣ እና እንደሚመስለኝ ይህን መመዘኛ በቅርቡ ማለትም በሚቀጥሉት ጥቂት ሳምንታት ወይም ወራት ይፋ ያደርጉታል። ይህ የሚደረገው መመዘኛው ግልጽ ሆኖ እርዳታ የሚገባው ወይም የማይገባው ለማን እንደሆነ በቀላሉ ለመረዳት እንዲቻል ነው። እኛ ሁልጊዜም ግልጽነትን ደግፋለን። የተጠያቂነት አንዱና ትልቁ አካልም ይመስለናል። እንደ አውሮፓውያን ዘመን አቆጣጠር በ2011 ዓ ም የዩናይትድ ስቴትስ መንግሥት በኢትዮጵያ በተከሰተው ድርቅ ለተጎዱ ሰዎች መርጃ የሚውል 297 ሚሊዮን የአሜሪካ ዶላር ለግሰዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።